አስራ ስድስተኛው የኤድስና የአባለዘር በሽታዎች በአፍሪካ ዓለም አቀፍ ጉባኤ በአዲስ አበባ ሲካሄድ ሰንብቷል። የዚህ ጉባኤ ተሳታፊ የሆኑ አጥቢያ ኮከብ ይዤ ቀርብ ያለው ብሎን አልመለስካቸው አመሃ ከአዲስ አበባ እንግዳችን አቶ ዳዊት አሰፋ ይባላል። ወጣት በመሆኑ አንተ አልኩት። አሁን በኢትዮጵያ ጤናና ስነ ምግብ ምርምር ኢንስቲትዩት በኤች አይቪ ላቦራቶሪ ውስጥ ረዳት ተመራማሪ ሆኖ ይሰራል። በዚህ ጉባኤ በሺህ የሚቆጠሩ የምርምር ጽሑፎች ቀርበዋል። ከእነዚህ ግን ጥቂቶቹ ብቻ ተመርጠው ተሸላሚ ሆነዋል። የዳዊት የምርምር ሥራ ከነዚህ ከጥቂቶቹ አንዱ ነው። ዳዊት ተወልዶ ያደገው በኦሮሚያ ክልል ሰሜን ሸዋ ደብረጽጌ ከተማ ሲሆን የመጀመሪያ ደረጃ ትምህርቱን ያጠናቀቀውም እዚችው ትንሽ ከተማ ውስጥ ነው። የሁለተኛ ደረጃ ትምህርቱን የፈጸመውም በሙከ ቱሪ ሁለተኛ ደረጃ ትምህርት ቤት ነው። የከፍተኛ ትምህርት ውስጥ ሂደት ምን ይመስል ነበር? ከራሱ አንደበት እንስማ። የመጀመሪያ ደግሬን የሰራሁት አዲስ አበባ ዩኒቨርሲቲ ስኩል ኦፍ ፋርማሲ ነው። ከዛ የመጀመሪያ ስራ ዘርፍ የተሰማራሁትኝ በመቱ ካርሎ ሆስፒታል ሲሆን እዛም ከሶስት አመት በላይ ካገለገልኩ በኋላ ተመልሼ ኦሮሚያ ጤና ቢሮ ውስጥ እንደ መድኃኒትና የሕክምና መገልገያዎች ኤክስፐርት ሆኜ ለአንድ መሰራው ከዛ ተመልሼ ወደ ሁለተኛ ዲግሪ ለመስራት አዲስ አበባ ዩኒቨርሲቲ ስኩል ፋርማሲን ተመልሼ ጆይን አረኩኝ። ከዛ ይህንን የኤች አይቪ ድረግ ሬዚስታንስ ላይ የመጀመሪያውን የሪሰርች ስራዎችን ሰርቼ በዚሁ ሁለተኛ ዲግሬን አገኘ ማለት ነው። የኤች አይቪ ድረግ ሬዚስተንት ማለት በአማርኛ ስቲ ምን ብንለው ይቀላል? አብራራ ውስ። ይሄ ማለት የቫይረሱ የመድኃኒት ብግርነትን መለካት ነው። ቫይረሱ ጥቅም ላይ ለሚውሉት መድኃኒቶች ያለውን ብግርነት የምለካበት ዘዴ ነው። ዳዊት በ16ኛው የኤድስና የአባለዘር በሽታዎች ጉባኤ በአፍሪካ ይዞ የቀረበውም ስራ ይሄው ነው። ቫይረሱ በጥቅም ላይ ለሚውሉ መድኃኒቶች በምን ያህል ደረጃ እንደሚበገር፣ እንደሚሸነፍ መለካት ምን ያህል አስቸጋሪ እንደሆነ እና ይህ በእኛና እኛን በመሰሉ አገሮች ውስጥ ላሉ ታማሚዎች ያለውን አንድምታ ዳዊት ያስረዳናል። ይሄ ዘዴ አሁን በዓለም ላይ ያሉት በበለጸጉት ሀገሮች ላይ የሚጠቀሙባቸው ኤፍዲኤ አፕሮቭ ያደረጋቸው ሁለት ዘዴዎች አሉ። እነዚህ በጣም ለታዳጊ ሀገሮች ውድ ይሆናሉና ይሄ የብግርነት መለካት ስራ ብዙ ጊዜ ለህመምተኞች ጥቅም ላይ አይውልም። የሚሰራውም አገሮች የዳሰሳ ጥናቶችን ሊያከናውኑበት ነው እና ያም ያ የሚሆነበት ምክንያት አንደኛ በጣም ውድ ከመሆኑ የተነሳና ቴክኖሎጂው ረቀቅ ያለ መሆኑ ነው እና አገራችን ውስጥም ብዙ ጊዜ እንደዚህ አይነት ስራዎች አይሰሩም ነበር። እንደዚህ አይነት ዳሰሳ ጥናቶች የሚደረጉት ናሙናዎች ወደ ውጭ ተልከው ውጭ እውቅና ባላቸው ላብራቶሪ ውስጥ ነበር የሚሰራውና እኛ አሁን ይህን ሁለተኛ ዲግሪ በምሰራበት ጊዜ ዋጋው አነስተኛ የሆነና ተመሳሳይ ውጤቶችን ማምጣት የሚችል ዘዴ ላይ ሰርተን ይሄ ዋጋው አነስተኛ ነው የምላችሁ ዘዴ ጥቅም ላይ የዋሉ ካሉት ጋር ሲነጻጸር 50 በመቶ ቅናሽ ያለው ሲሆን ግን የሚያወጣቸው ውጤቶች ተመሳሳይ መሆናቸውን የሚያሳይ ስራን የሰራ ነው እና ይህም በመሆኑ እንደዚህ አይነት የዳሳ ጥናቶችንም ወይም ለሕሙማኖች ይህንን የላቦራቶሪ ውጤት ለመጠቀም የሚያስችል ይሆናል ማለት ነው፣ በቅናሽ ዋጋ ማለት ነው። ሌላው ትልቁ ነገር ምንድን ነው እዚህ ላይ ሰራን ብለን የምናስበው? እንደዚህ አይነት የደስታ ጥናቶችንም ሆነ የኤች አይቪ የመድኃኒት ምክርነት ጥናቶችን የሚሰሩ ላብራቶሪዎች ይህንን ስራ የሚሰሩትን የሚያወጡት ውጤት ተቀባይነት የሚኖረው ደብልዩ ኤች ኦ ወይም የዓለም ጤና ድርጅት የራሱ የሆኑ መስፈርቶችን አሟልተው ላቦራቶሪው የብቃት ማረጋገጫ ወረቀት ይሰጠዋል። ይህንን የብቃት ማራገጫ ወረቀት ያላቸው አፍሪካ ውስጥ ጥቂት ሀገሮች ናቸው፣ ጥቂት ላቦራቶሪዎች ናቸው ያላቸው። የእኛም ላቦራቶሪ የኢትዮጵያ ጤናና ስነ ምግብ ምርምር የኤች አይ ቪ ላቦራቶሪ ይህንን ፕሮሰስ ውስጥ አልፎ አሁን ከደብሌቾ የሚያወጣቸው ስራዎች ብቃታቸው ከዓለም ጤና ድርጅት ላቦራቶሪ የሚያወጣቸው ውጤቶች ተቀባይነትና ታማኝነት ያላቸውን የሚያረጋግጥ የምስክር ወረቀት አግኝቷል ና ይሄ እንደ ሀገርም እንደ እዛ ውስጥ እንደሚሰራ ባለሙያም ትልቅ ውጤት ነው ብለን እናስባለን። ይህን ምርምር ለመስራትም ያነሳሳውን ዳዊት አጋርቶኛል። የኤች አይቪ መድኃኒት በሀገራችን ላይ ብዙ ሰዎች ተጠቃሚ እየሆኑ እና ይሄ ደግሞ ትልቁ ፍርሃት ወይም ስጋቱ የሚሆነው ምንድነው፣ ቫይረሱ ከመድኃኒቱ ጋር የመላመድ ችግር ይፈጥራል የሚል ጥናቶች ያመላክታሉ እና ይሄም ለእኛ ሀገር ላይ ቢከሰት ሁኔታው አስቸጋሪ እንደሚሆን ግልጽ ነው እና ይህን ነገር ላይ የራሳችን የሆነ አስተዋጽኦ ቢኖረን የሚል ነው የመጀመሪያነት ሀሳን ሁለተኛው ነገር ደግሞ ይሄ ዘዴ ያው እንደ ነጓችሁ በጣም ውድ ነው እና ለእኛ ሀገር ውስጥ እስካሁንም ጥቅም ላይ አልዋለም። እነዚህ ሁለቱ ነገሮች ላይ ብንሰራ የተሻለ ነገር ለሀገር ኮንትሪቢት ማድረግ እንችላለን የሚል መነሻ ይዘን ነው ይህንን ጥናት ጀመር ነው በዚህ አደለም፣ ለሽልማት በቅቼ እንደዚህ መሰማ አይደለም። የመጀመሪያ ሶስቱም ጥናቶች ኢካሳ ላይ እንደሚቀርቡ ሳውቅ ራሱ በጣም ትልቅ ስሜት ነው የተሰማኝ። ከዛ በተጨማሪ ደግሞ እንደዚህ አይነት ውድድር ውስጥ ገብቼ አሸናፊ መሆኔ ሲነገረኝ እጅግ ልነግርህ በቃላት ልነግርህ የማልችለው ትልቅ ስሜት ነው የተሰማኝ። እኔ ብቻ አደለውም አብሮኝ የሰራው ግሩፕ ሁሉ ትልቅ እርካታ ነው የሰማቸው። እንደ ሀገርም ሀገራችን ውስጥ የምሰራቸው የምርምር ጥናቶች ለዚህ ውጤት መብቃታቸው ትልቅ ነገር ነው። ምክንያቱም ይሄ የኢትዮጵያ ብቻ ሳይሆን የአፍሪካ ሀገሮች ላይ የተሰራ ጥናቶች የሚቀርቡበት ወይም በዓለም ላይ መጡ ጥናቶች የሚቀርቡበት ስራ ውጤት ነው እና እዚህ ላይ ለእንደዚህ አይነት እድል መታጨትና መብቃት ግልጽ ነው እኔም ባልነግርህ አንተ የሚገባል እያስባለ የዳዊትና እሱን የመሰሉ ብርቱ ተመራማሪዎችን ልፋት የሰው ልጆችን ህይወት ያለመልማሉ። መልካም የምርምር ዘመን ለዳዊትና ለመሰሎቹ አጥቢያ ኮከቦች፣ መለስካቸውን እናመሰግናለን። እንደዚሁም ዳዊትን እንኳን ደስ ያለህ ማለት እንፈልጋለን። በአድማጮቻችን ስም መልካም ውጤት፣ መልካም ስኬት።